ጀነራል አሰፋ ወደ እርስዎ ልመለስ። እንደተገለጸው በአንድ ሀገር ውስጥ ግጭት ከተቀሰቀሰ በኋላ ከግጭቱ ባሻገር የከፋ ጉዳት እንዳያስከትል የሚደረጉ ጥረቶች በተፋላሚ ወገኖች የሚጠበቁ ቢሆንም ጀነራል መስፍን ቀደም ብሎ የጠቀሱትን መጠቀማቸው የሚያስጠይቀውን ወይም የሚያስኮንነውን ያህል ይህ ግጭት ዓለም አቀፋዊ ገጽታ እንዲኖረውም እየተደረገ ነው የሚል ትችት እየቀረበ ነው። ቀደም ሲል በትግራይ ኃይሎች የተተኮሱ ሮኬቶች ኢትዮጵያ ብቻ ሳይሆን ጎረቤት ኤርትራ ላይም ወድቋል። ኤርትራን ወደዚህ ጦርነት ውስጥ ጎትቶ ለማስገባት የተደረገ ጥረት ነው ነው አብዛኞቹ የሚሉት። የኤርትራ ጦር በዚህ ውጊያ ውስጥ ይሳተፋል የሚል ክስም በትግራይ በኩል ያቀርባሉ። እዚህ ላይ ምን ይላሉ ጀነራል አሰፋ? አሁን ጦርነት ከተከፈተ በኋላ ምን መሆን አለበት? ሲዝሉ ከሚሊተሪ ታርጌቶቹ እንዴት መለየት ይቻላል? ምንም መሆን አለበት በህዝቡ የሚያርፈው ሪስክ አነስተኛ መሆን አለበት። የሚባል ከመነጋገራችን በፊት አንድ ነገር፣ እንደኔ አመለካከት ወይም ሀሳብ ከሆነ ይሄ ጁንታ የሚሉት ሀይል የውጊያ አከፋፈቱ በራሱ ሰው እንደተገለጽ የሰኪቲራ የሚባል ሲናገር ነው የሰማሁት የኢትዮጵያ ሰራዊት ሊመታኝ እየተዘጋጀ ነው እያለ ሲያማርር ነገር ግን በሰራዊቱ በሰሜን እዝ እሱ ደግሞ ውስጥ ውስጥ ለውስጡን ሰራዊቱን ለመምታት እቅድ እቅድ ሲያቀድ የቆየውን በሴክተሪ አነጋገር በእስራኤሎች በአረብ መከበብን አድርጎ ነው ያመሳሰለው። ይሄ በሱ ይሰራል ወያ በኢትዮጵያ ውስጥ እስራኤሎችና አረቦች አንድ አይነት ህዝቦች አይደሉም። የራሳቸው ክልል ያላቸው አሁን ተደብቆ የሚገኘው አመራር የህወሀት መሪ ግን ህዝቡን አይጨምርም። በዚህ አይነት ሴራ የኖረና መጨረሻን ራሱ የአገሩን አመራር ትቶ የወጣ ላጠደው እቅድ በቂ ዝግጅት አድርጌያለሁ ብሎ ያሰበ እንደነበረ አሁን የሁሉ ሸፍነን፣ እኛ የሁሉ ሸፍነን፣ ህዝቡ እንዳይመታ፣ ህዝቡ እንዳይመታ የሚለውን የኢትዮጵያ አስተሳሰብ የህወሀት አመራር ግን ኢትዮጵያ ከችግሯ ለማላቀቅ ወይም ደግሞ ከችግሮቿን ህዝቡም እያስማማ ታላቅነቷን እየመለሰ የሚጓዝ አልነበረም። ይልቁንም የተለየ መሳሪያው ከውጭ ሲያተማች አሁን በኢትዮጵያ ውስጥ ተተኩሶ የማይታወቁ ሚዛይሎችን በየከተማው እየጣለ ነው የሚገኘው። ይህ የምናመጣው ይህ ኢትዮጵያን በሚያስብ ቡድን ይሆን ኖሮ እስካሁን ባለው ሁኔታ ይመለከተው በኢትዮጵያ አመራር ደህንነት ወይም ደግሞ ያላትን ቁስል ለማሻር የሚችል ሆነው አይደለም። የገባው እኔ መጣዘ በምትለው ከምን ብትለኝ ሀሳብ ኖሮት ኢትዮጵያ ውስጥ ገብቼ የውስጥ የሚሆን የውጭ የኢትዮጵያን ችግር እፈታለሁ ብሎ ሳይሆን ያገኘው ሁኔታ ለመጠቀም ብቻ ስለሆነ ነው። ይሄ ከምን ይጀምራል መሰለ ራሱ በኢትዮጵያ ውስጥ እንኳ የውስጥ ድንበሮች፣ የክልሎች ወይም ደግሞ በድሮ የክፍለ ሀገሮች ወሰን ያለ አግባብ ተከልሎ ከሆነ እና የራሱን ክልል ለማስፋፋት ቢፈለግ በስርዓቱ ዳኝነቱ የያዘው በእጁ ስለሆነ በስርዓት ለህዝብ ቀርቦ ይሄ የትፍተት አለ የሚባለውን ነገር እያስዳኘ ዳኝነት እየሰጠ ሳይሆን በሚስ ውስጥ ብቻ በማስፋፋት የራሱን ጥቅም ብቻ ሲጠብቅ የኖረ ነው። ከዛም በኋላ ደግሞ በከተሞች በአዲስ አበባ ወይም በክልሎች ያሉትን የራሱ ጥቅም ብቻ የከተማ ቦታዎችን በልዩ ልዩ መንገድ በማካበት ሀብት በማደለብ ለራሱ ሀብት ብቻ እና ለወደፊቱ ለሚያስበው ብቻዬን አያል ሆናለውን ከማዕከል የኢትዮጵያ ሕዝብ የሚገኘው ሀብት የሰራዊቱም ይሁን የተከማቸውን ሁሉ ሲያጋግዝ የቆየ በመሆኑ ይሄ ፍጹም ለኢትዮጵያ የማይበጅ እንደነበረ ነው። ኢትዮጵያ ታላቅ ሕዝብ ሆኖ ሳለ ለሁሉም የሚጠቅም ሆኖ ሳለ በሰላም አስተዳደር ሰጥተው ሕዝቡ በስራ ገብቶ ይህ በዘፍ እንዳሉት እነሱ የማዕከላዊ ገቢ ያለውን ህዝብ እንዲሆን የሚፈልግ ከሆነ በእጁ ነበረለን ራሱ ነው እስከመጨረሻ እስከ ከሀያ ስምንት ዓመት ሲመራ የቆየው ሰራዊቱም የኢትዮጵያ ሰራዊት አላደረገውን እኔም አውቀው እኔ የተቀጠርኩበት በሁሉም ብሄር ብሄረሰብ የተቀጠረ ሰራዊት ነው የነበረ። ስለዚህ የኢትዮጵያ አሁን ትልቁ ታርጌት ይህም ቡድን ማጥፋት ስለሆነ እንዴት አድርጎ ይህም ቡድን የትግራይን ህዝብ ሳይጨምር እንዴት ሰራዊቱ ንቅናቄው ያደርጋል በምን አይነት ስልትና ስትራቴጂ መንቀሳቀስ ይገባዋል? ከሌሎች ኢትዮጵያውያን ይልቅ በትግራይ ህዝብም መልካም እድል መሆኑን ነው የሚገነዘበው። መልካም። ጀነራል መስፍን ወደ እርስዎ ነው የምመጣው። ይሄ የንጹሀንን ጉዳት ለመቀነስ የሚለውን በእርሶ በኩል የሚታየሁትን አስተያየት በሰፊው ሰጥተውበታል። ውጊያ የተራዘመ እንዳይሆንና የሚያደርሰውም ጉዳት የዚያ ያህል መጠነ ሰፊ እንዳይሆን ምን ማድረግ ይቻላል የሚለውን ምናልባት ከመጨረሻ ጥያቄ ጋራ ወደኋላ ተመልሰው ሲያዩ ድም በመንስኤነት በሁላችሁም በኩል የተገለጹ ነገሮች አሉ። ነገር ግን ሀገር በማያስፈልጋት ጦርነት ውስጥ የገባችሁ እንደናንተም አስተያየት ተገዳን የገባችሁ የሚለውን ስትመለከቱ ዝርዝር ሀሳቦች አንስታችኋል። ይህን ወታደራዊ ግጭት ማስቀረት አይቻልም ነበር ወይ? ከሆነስ በምን መልኩ ሊቀር ይችል ነበረ? መቼስ ይህንን ውጊያ ይህንን ጦርነት ከመጀመር ካለመጀመር ሕዝብ ጋር ያለውን ጉዳት እና የጦርነቱን አፈጻጸም ስናየው መጀመሪያውኑ የህዋት ቡድን ከኢትዮጵያ ጦር ጋር ተዋግቼ ድል አደርጋለሁ እና የበላይነት አገኛለሁ ብሎ ለማለት ይሄ እውነታ እንዳልሆነ ያውቃል። ስለዚህ አሁን አንድ እስከ ዛሬም ድረስ በተሳሳተ አመለካከት ላይ የተጀመረ ወይም ደግሞ በእብሪት ላይ የተገነባ ኮንፊደንስ ስለሆነ መጀመሪያ በሆይሆይታ ላይ እና በበለው በለው ላይ ይጀመርና ነገር ግን መጨረሻ ላይ ይሄ ነገር እውነታው ከአንድ አገር የወታደራዊ ኃይል ወይንም ደግሞ ከአንድ ከፍተኛ የሕዝብ ድጋፍ ካለው የጦር ኃይል ጋር ተዋግቶ ማሸነፍ እንደማይቻል ገብቷቸዋልም ያውቃሉም። ይሄንን እና ይሄንን የሚያደርጉት ይህንን ውጊያ የጀመሩት የትግራይን ሕዝብ በጅምላ ሊያጠቃህ መጣ ወይንም ደግሞ የትግራይን ሕዝብ ተስማምቶ የጀመረው ጦርነት ነው ለማሰኘት እና በትግራይ ህዝብ ላይ የተቃጣ ጥቃት ነው ለማሰኘት ህዝቡን ወደ ጦርነት ውስጥ ለማስገባት ከግራ ከቀኝ ጉዳት እንዲደርስበትና የሚደርሰውን ኮላተራል ዳሜጅ እንደ ጥቃት በእውቀት ላይ የተሰራ ወይንም ደግሞ አውቆ የተሰራ ጥቃት ነው ብለው በማሳመን ህዝቡን ወደ ጦርነት ውስጥ እንዲገባ ለማድረግ ነበረ እስካሁን ድረስ የነበራቸው ምኞትና ፍላጎት። ነገር ግን ይህ ነገር አንደኛ ለኢትዮጵያም ህዝብ ቢሆን የኢትዮጵያ ህዝብ አጀንዳ የላቸውም። ከመጀመሪያውም ጀምሮ ይህ ቡድን የራሱን የፓርቲውን ወይም ደግሞ የቡድኑን አጀንዳ ብቻ ይዞ የሚሄድ እንጂ የትግራይንም ህዝብ ፍላጎትና የትግራይንም ህዝብ ጥቅም የሚያስጠብቅ ሆነው አይደለም። የትግራይ ህዝብ ከኢትዮጵያ ህዝብ የተለየ ጥቅም አይኖረውም ሊኖረውም ደግሞ ዘላቂ ጥቅም ያገኛል ማለት አይቻልም። ምክንያቱም የትግራይ ህዝብ ህልውና ከኢትዮጵያ ህልውና ጋር የተያያዘ ነው። የሆነ ሆኖ ግን የእነኚህ ቡድኖች ፍላጎት እንዲህ አይነት ጦርነት ተከፍቶ ህዝቡ ተማግዶ ህዝቡ የእኔ ጦርነት ነው፣ የኔ ጉዳይ ነው ብሎ እንዲዋጋና ህዝቡ ደም እንዲቃባ ለማድረግ የጀመሩት ነገር ስለሆነ ይህንን አይነት ዓላማ የኢትዮጵያ ጦር ስለሚረዳ የኢትዮጵያን መንግስት የኢትዮጵያን ህዝብ ስለሚረዳ ህዝቡን እና ህወሀትን ለይቶ በተቻለ መጠን የሚደርሰውን ጉዳት ቀንሶ አስፈላጊው ድል እንዲበሰር ማድረግ የጦሩ ኃላፊነት ነው። ግን በዚህ መሀል ጦርነቱ ሊራዘም ወይም ላይራዘም የሚችልበት ዋናው ምክንያት የህወሀት ቡድን በህዝቡ ውስጥ ተደብቆ በህዝቡ ውስጥ ቀለላ አድርጎ ህዝቡን እንደ እንደ ሆስቴጅ እንደ ሺልድ ይዞ የሚዋጋ ከሆነ ይሄ ጦርነት የግድ ፕሮትራክትድ መሆኑ ወይም ደግሞ ጊዜ መፍጀቱ አይቀርም። ምክንያቱም ህዝቡንና የዚህ የህዋትን ቡድን ለይቶ መምታትና ለይቶ ጦርነቱን ፍጻሜ ማስተካከል ስለሚያስፈልግ ወደ መራዘሙ መሄዱ የሚቀር አይመስለኝም። አሁንም ቢሆን ይሄ እንግዲህ የሚደረገው ከህዝቡን ጉዳት ለመቀነስ ሲባል ነው። ይሄ በመጨረሻም ላይ ቢሆን ይሄ ውጊያ ካለቀ በኋላ ህዝቡን እንደገና ማቋቋም ህዝቡን እንደገና የደረሰበትን ጉዳት እንደገና አክሞ ከኢትዮጵያ ህዝብ ጋር ስሜቱን አንድ አድርጎ ወደ ልማቱ እንዲሄድ ማድረግ ስለሚያስፈልግ መጨረሻ ላይ ቢሆን ጉዳቱን ማከም ያው የኢትዮጵያ ህዝብ ጉዳይ ነው የሚሆነው። ስለዚህ እንዲህ አይነቱ ነገር እንዳይገጥም በተቻለ መጠን ጊዜ ላይ ብቻ አተኩረን ህዝቡ ላይ ሊደርስ የሚችለውን ጉዳት ሳንቀነስ ዝም ብለን መደፍተጡ ትክክል ላይሆን ይችላል። ይህንን ውሳኔ በግንባር ላይ ያሉት እዛው ግንባር ላይ ያውን የሚዋጉት ሰዎችና አዛዦች ይህን ነገር ስለሚያዩና ይህንን ነገር ስለሚወስኑ በእነሱ ውሳኔ እና በእነሱ ፍጥነት ውጊያው የሚካሄደው ወይ ውጊያ፣ የተለያየ አይነት ውጊያ አለ አሁን ወደ ከተማ እየተቃረቡ ህዝብ ወደ በዛበት አካባቢ ሲቃረቡ ታክቲካሊ የውጊያውን አይነቱን እና ባህሪውን እየለዋወጡ እንደዛ አይነት ውጊያ ለከተማ ውጊያ የሚመጥን ኃይልና ጦርና ልምድ ያለውን ጦር በማሰለፍ የተሻለ ድል ሊገኝ በሚችልበትን ሁኔታ አዛዦቹ ይወስናሉ ብዬ አስባለሁ። ግን ከመራዘሙ አንጻር ሲታይ የውጊያው ወይም የጦርነቱ ሁኔታ ነው የሚወስነው። መልካም። በርቀት ሰዎች በገዛ ፍቃዳቸው በሚጠብቋቸው ነገሮች ውስጥ የውጊያውን ሂደትና ሁኔታ የሚመለከቱ አስተያየቶች ይሰጣሉ። በእርግጥ እናንተ በወታደራዊ ሙያችሁ የምታያቸው ነገሮች ልዩነት ስለሚኖሯቸውም እነኝን ጥያቄዎች ያነሳ ነው። ጀኔራል አሰፋ ወደ እርስዎ ልመለስ እና ቅድም አስተያየቶ መጨረሻ ያነሱት ጥያቄ አሁን በጀነራል መርዳሳ እና በጀነራል መስፍን የተመለሰው እርሶስ ምን ይላሉ? እንዲህ ያለ በምን መልኩ ነው መካሄድ ያለበት? አያይዘውም ደግሞ እንዴት ነው እንዳይራዘም ማድረግ የሚቻለው? በእኔ በኩል ይህንን ነገር ከተከፈተ በኋላ ሁሉም ቀላል ይሆናል አይሆንም የሚለው አከራካሪ ነው። በመርዘሙ የሚመጣ እጅግ በጣም መጥፎ ነው። አጭር ጊዜም ቢሆንም አውዳሚ ነው። ምክንያቱም ወርፌር ጥናት የሚያመለክተው ከጦርነት አንዳችም ጥቅም የለውም። ለደቂቃ የሚሆንም ጥቅም የለውም። የሰው ሕይወትና የንብረቱ ውድመት ነው የሚያስከትለው። አንድ ቀን፣ አንድ ደቂቃ በዋልኩ ቁጥር የህዝብ ኢኮኖሚ፣ የአገር ኢኮኖሚ ነው የሚያወድመው። ይሄ መሆኑ እነሱም ያውቃሉ። የትግራይ ህዝብም እኔ ምንም ያለ ጥርጥር ነው የምናገረው ይህንን ከልምዱም ጭምር ያውቀዋል። ማሳጠር የሚችለው ራሱ ህዝቡ ነው። እነሱም አሁን እሱን ጋሻ በማድረግ ነው ስራቸውን በማከናወን ላይ የሚገኙት። እነኚህ በኢትዮጵያ በሙሉ በጥፋት የተፈረጁትን እደብቃለሁ ካለ ጉዳቱ የከፋ እንደሚሆን ያውቃል። ስለዚህ ማሳጠር የሚችል እዛም ጦር ያለ አይደለም፣ እዚህ ከኋላ ያለንም አይደለንም። የበለጠ የሚያሳጥረው ራሱ ህዝቡ ነው። ስለዚህ በእኔ በኩል ጦርነት እዛ ማካሄድ ለነሱ የሚጠቅም አንዳችም ፋይዳ የሚሰጥ አይደለም። እነሱ በዛ መሰረታዊ በሆነ እምነታቸው ኢትዮጵያዊነታቸው፣ ኢትዮጵያ ከዚህ ካለችበት ችግር ሊያወጡት ይገባል ነው የምለው። በነኝህ ሰዎች ፕሮፓጋንዳ ካልተታለሉ በስተቀር ይሄ ውጊያ ሊረዝም አይችልም። ሰራዊቱም ለዚህ ነው አሁን የተሰለፈው። አንድ አላማ ነው ያለው ሰራዊቱ፣ የኢትዮጵያን አንድነት መጠበቅ ነው። የኢትዮጵያን አንድነት ሲጠብቅ ግን የሕዝብ ፍላጎትን ጭምር እየተመለከተ ነው። እነዚህ መጀመሪያ ወደ ኋላ ተመልሼ የተናገርኩትን ከእንግዲህ በኋላ የኢትዮጵያ ሕዝብ መሮታል። ውጊያ ስንት አመት? እኔ እንኳን በበኩሌ ወደ ሰራዊቱ ከተቀጠርኩ ጀምሮ እስካሁን ድረስ አንድ ቀን ሰላም አውርቻ አላውቅም። በእውነቱ ተመርረው ሰው የኢትዮጵያ ሕዝብ አንዱ እኔ ነኝ። ሰላም እንዴት አናገኝም? ስልሳ አመት ሙሉ በውጊያ እንግዲህ በዓለም ታሪክ በውጊያዎች ወርፈየር አካባቢ በታሪክ ያጠናን እንደሆነ መቶ አመት የፈጅዋሉ፣ አስር አመት የፈጅዋሉ፣ አምስት አመት የፈጅዋሉ፣ ሰላሳ አመት የፈጅዋሉ። አንደኛና ሁለተኛ ዓለም ጦርነት የተመለከትን እንደሆነ ደግሞ ሀምሳ ሚሊዮን በላይ በአጭር ጊዜ ውስጥ በአንደኛ ዓለም ጦርነት በአራት አመት በሁለተኛው አለም ጦርነት ሰላሳ ዘጠኝ እስከ አርባ አምስት ያለ ስድስት አመት ወይም አምስት አመት ብቻ ሀምሳ ሚሊዮን ነው ያለቀው። ስለዚህ ጦርነት ጥሩ ውጤት አይሰጥም፣ ሞት ይበዛል ማለት ነው፣ ንብረት ይወድማል። ስለዚህ የትግራይ ህዝብ ያውቃል። የአገሪቷ ፖሊሲ ሜከሮች የተለየ ሜይንተናንስ ኦፍ ኤም አላማዎችን ማሻሻል አለብን። አላማችን ማሻሻል የሚገባን ሰአትን ደርሳለን። እኔ አይደለም አሁንም የማቀደው አንድ ተራ የሆነ ጀነራል አይደለም የሚያቀደው፣ የአገሪቷ ፖሊስ ሜከርስ ከፍተኛ አመራር ያሉ ሰዎች ናቸው። ወታደሩ እንደሆነ በውጊያ ውስጥ የተባለውን ውጊያ ይቀጥላል። እሱ መቼ ወልዶ ሆኖ ተርቦ ተጠምቶ ራቆቱን ወጥቶ እየቆሰለ ከቤተሰቡ እየተለያየ ያለ ጦር ነው እና ጦርነት አይፈልግም። ሰራዊትም ቢሆን እዛ አሁን ተሰልፎ ላይታች የሚለው በየሽንቁሩ እየወደቀ ያለው ፈልጎ አይደለም። ስለዚህ የኢትዮጵያ አመራር ሰጪዎች ፖሊሲውን በማስተካከል የሕዝቡን ፍላጎት በመረዳት ለዛ ለሕዝቡ ፍላጎት የሚመች ስራ በመስጠት በዚህ የሚያወላውል አቋም ያላቸው አይመስለኝም። ሌሎች በዚህ እድል መጠቀም የሚፈልጉት የውጭ ኃይሎችም እዛው መቅረት አለባቸው። አሁን እርስ በራሱ የኢትዮጵያ ሕዝብ ተከፋፍለዋል። ስለዚህ እኛ ደግሞ ዓላማችንን እናስፈጽማለን። ኢትዮጵያ ዘለአለም አለም የእኛ መጠቀሚያ ትሆናለች የሚሉ የጎረቤት አገሮችም ካሉ ወሰናችንን መጠበቅ አለብን ነው የምለው። ሰራዊቱ ግን ጥንቃቄ ከማድረግም ወደኋላ አይልም። ጥማት የለውም ሰው ለመግደልና የሌላ ንብረት ለማውደም። እኔ እስከማውቀው ሰራዊቱ አልተማረም እንደዚህ አይነት ነው። በተለይ የእኛ ሰራዊት የነበረ ቀድሞ ሰራዊት አይታችሁታል። አንዳችም እንኳ እዚህ ጋር እነሱ አሸንፈው ተብለው ሲገቡ ከነ ሙሉ ትጥቁ ነው። ከተማ ውስጥ ገብቶ ውሃ እንኳ ሱቄኝ ለማለት የሚያፍራ አይነ አፋር የነበረ መንገድ ወጥቶ ነው ከነ ጥይት ሶስት መቶ ጥይት አምስት ስድስት ቦምቦች መንገድ ላይ አርፎ ምን የነበረ ይሄ ነው የኛ የሰራዊቱ ዲስፕሊን እና በዚህ አይነት አመለካከት ነው የኔ የምጓዘው። እግዚአብሔር እንዲያጥርልን ውጊያውን ያድርግልን። እምነት የሚሄው ነው ጀነራል፣ በርዳሳ የመጨረሻው መጨረሻ እድል የእርስዎ ነው ጀነራል አሰፋ። ይሄን ውጊያ እንዳይራዘን ለማድረግ ህዝቡም አስተዋጽኦ ማድረግ ይችላል የሚል አስተያየት ሰጥተዋል። የእርስዎን የመጨረሻ አስተያየት እንወስድና እየተቋጫለን። አዎ ይሄ ቡድን ወይም ይሄ ከመጀመሪያ መሰረረቱ ገና ሲጀምርና በየጋጥዝ አስራ አንድ ሺ ዘጠኝ መቶ ስልሳ ሰባት ሲቋቋም ትግራይ ደንጥሎ ትሎ ማውጣት ህዝቡ ከዛ ጊዜ ጀምሮ እኮ እስከ ሰማኒያ አመተ ምረት ድረስ አልተቀበላቸው። ቀበላቸው ኖሮ አላማቸውን እኮ በአጭር ጊዜ ውስጥ እነሱ የያዘቡ ነገር ይፈጸሙ ነበር። በእውነቱ ትግራይ የኢትዮጵያ መሰረት እንደሆነ የኢትዮጵያ ታሪክ አመጣጥሞ ስለሆነ የነቱ ነገር ነገር ይሠራል ተብሎ አይጠበቅም። የትግራይ ህዝብ ታላቅ ህዝብ ነው። ባለ ታሪክ ህዝብ ነው። ሀይማኖተኛ ነው። የሚሰራቸው ነገሮች ከፈርአ እግዚአብሔር አንጻር ነው የሚሰራው እነዚህ ደግሞ ከዛ ወጣ ያለ ነገር ተግባር ሲሰሩ ነው የምናየው። አሁን ይህን ጦርነት ለማሸነፍ የትግራይ ህዝብ ግንዛቤ መውሰድ አለበት። እውነተኛ ለትግራይ ህዝብ የሚያስቡ ቢሆኑ ከተማ ውስጥ ህዝቡን ይዞ እነሱም ዘምተው እንዴት ጦርነት እንዲከፈት ኢሳትም ለማቀጣጠል ይጀምራሉ። ተገዶ አይደለም አስቦበት ነው ጦርነቱን የጀመሩት። ስለዚህ የትግራይ ህዝብ ህጻናቶቹ፣ ልጆቹ ያላግባብ መማገር የለበትም። የትግራይ ህዝብ አስታዋቂው ማድረግ አለበት። እንደዚህን ሰዎች ሊችሉ በሽንግልና ገብስ ጥያቄ እንዲደርሱ ማስደረግ ካልሆነ የራሱ ህዝቡ ለመንግስት መስጠት አለባቸው። እነዚህ ሰዎች ለምንድ ነው ይህን ጦርነት ጊዜ ሊፈጅ ይችላል። ምክንያቱም ከፍተኛ ጦርነት ጋር ህዝብ ያልቃል፣ ህጻናት ያልቃል። የከተማ ውጊያ ኮ የሚባለው አንድ ሰው ወደ ግብ አድርጎ እያጠቃ እያጠቃ ሲሄድ ከተማ ሲገብተው ከተማ ውስጥ ውጊያ ሲያካሂድ ህዝቡ እኮ ያን ከተማ ለቆ ወጥቷል፣ ባዶ ነው። ከተማ ውስጥ ገብቶ ውጊያ ምናልባት የተደበቁ ለደፈጣ ለልዩ ልዩ ነገር የተገመጡትን ሰዎች ከተማ ቤት ውስጥ እየገቡ ፈትሾ ያንን ለማጽዳት ካልሆነ በስተቀር ህዝብ ቁጭ እንዳለ ከተማ ውስጥ ውጊያ አይደረግም። ይሄን ህዝብ ቁጭ እያለ እየኖረ በመካከሉ እነሱም ቁጭ ብሎ የጦር አመራር የሚሰጡ የሚያዋጉ ሰዎች አብሮ ከተማ ውስጥ ቁጭ ብለዋል። ስለዚህ ይሄን ውጊያ ህዝብ ለይቶ ለመምታት በጣም ከባድ ነው። መንግስት ደግሞ ተደርድሮ ለመግባት የራሱ ህዝብ ነው ያሳዝናል። ስለዚህ አሁን ምንድነው መሰራት ያለበት? ነፃ መሬት በሆነ ላይ አንድ ቦታ መቋቋም አለባቸው። ህዝቡ ደግሞ ከነሱ የወጣ ከእነሱ ጋር እየተቋቋመ እነዚህን ሰዎች መስጠት አለበት። ህዝቡ እኮ ከእነሱ ጋር ተጠቃሚ አልነበረም። ህዝቡ እኮ የተጠቀመ ነገር የለም ከችግርም ከራብም ምንም ከድህነቱም የወጣበት ነገር የለም። የተጠቀሙት እዛ አመራር ላይ ያሉ ሰዎች ናቸው። ግደለም እሱ አሁን ይሄ ህዝቡ ህፃናቶቹ በዚህ ስለ ኢህአዴግ ብቻ የሚያውቁ ምናልባት አሁን ስልጣን ተሸፈተበት ዘመን ተነስተን እስካሁን ዛሬ ስናይ አርባ አምስት ነው በዚህ በአርባ አምስት አመት ጊዜ ውስጥ ሶስት ሁለት ትውልዶች ተፈጥሯል። እነዚህ ሁለት ትውልድ ሶስት ትውልዶች ደግሞ የሀገር ታሪክ የሚያውቁት ህዋትን ብቻ ነው። ስለዚህ ወጣቱ በማያውቀው ነገር ውስጥ እሳት ውስጥ እየተማገደ የሚያልቅ ስለሆነ የሀገር ሽማግሌው ትልልቅ ሰዎች፣ እነዚህን ሰዎች ህጻናቶችንም ለመታደቅ የእነዚህ ጦርነት እንዲያጥር የትግራይ ህዝብ ትልቅ አስተዋጽኦ ማድረግ አለበት ነው። ከዚህ በስተቀር መቼም የሚዋጋው ሰራዊት የሰለጠነ ሰራዊት ነው። ኢላማውን ለይቶ በተቻለ መጠን የሚያደርገውን ያደርጋል። ነገር ግን ህዝቡ ለዚህ ለሚዋጋው ሰራዊት ከፍተኛ እልቂት እንዳይፈጠር ይሄንን ዘዴ መጠቀም አለበት እላለሁ። መልካም በኢትዮጵያ ወቅታዊ ሁኔታ፣ ይልቁንም ደግሞ በሰሜን ኢትዮጵያ እየተካሄደ ያለው ወታደራዊ ግጭት ዙሪያ ሰፊ ውይይት ነው ያደረግነው። ሜጀር ጀነራል መርዳሳ ሌሊሳ፣ ብርጋዴር ጀነራል አሰፋ አፈሩም፣ ብርጋዴር ጀነራል መስፍን ሀይሌ እንግዶቼ ረጅም የሙያ ልምዳችሁን በኢትዮጵያ ሁኔታ ላይ የሚያሳስባችሁን ጨምሮ ለማካፈል ጊዜያችሁን ወስዳችሁ ስለተገኛችሁ ከልባ አመሰግናለሁ። እግዚአብሔር ይስጥልኝ። ናለ አመሰግናለሁ ስ